ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ረቡ ምሽት መስከረም 22 2013 ዓ.ም የጋቢና ቪ መርሃ ግብር ጀምሯል። በሊባኖስ ቤሩት የሚገኘው የኢትዮጵያ ቆንስላ በዚያ የሚገኙ ኢትዮጵያውያን ስደተኞችን መብት ለማስከበር ጥረት እያደረግኩ ነው አለ። የመጀመሪያው ላይ ወደ አራት ሰው ከዛ ቀጥሎ ወደ መቶ ሀያ እና እንደዚህ ልጆች ወደ ሀገር ቤት እንዲሄዱ ተደርጓል። የሰማችኋቸው የሊባኖስ የቆንስል ጀኔራል አቶ ተመስገን ኡመርን ነው። በምሽቱ በዚህ ጉዳይ ላይ ዘገባ ይኖረናል። በሌላ በኩል የኦሮሞ የአባ ገዳዎች ህብረት በሆራ ፊንፊኔና ሆራ አርሰዴ የእረቻ ክብረ በዓል አከባበር ዙሪያ መግለጫ ሰጥተዋል። ይህንና ሌሎች ዘገባዎች ይዘንላችሁ ወደ እናንተ መጥተናል። ኤደን ገረመው መርሃ ግብሩን በመምራት ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ እቆያለሁ። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ስመኝሽ የቆየ ትጠብቃችኋለች። አመሰግናለሁ ኤደን። የሰብአዊ መብት ተሟጋችና መምህር የነበሩት ፕሮፌሰር መስፍን ወልደ ማርያም በዘጠና ዓመታቸው አረፉ። የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ ባለስልጣናትና ታዋቂ ሰዎችም በፕሮፌሰር መስፍን እረፍት የተሰማቸውን ሀዘን እየገለጹ ነው። በኢትዮጵያ ፖለቲካ ትልቅ ቦታ የነበራቸው ፕሮፌሰር መስፍን ያረፉት ትላንት ማክሰኞ መስከረም 19 2013 ዓ ም ሲሆን የቀብር ስነ ስርዓታቸው መቼ እንደሚከናወን ገና አልታወቀም። የደቡብ ምዕራብ ዞኖችና ኮንታ ልዩ ወረዳ ደቡብ ምዕራብ ኢትዮጵያ በሚል በጋራ አዲስ ክልል ለመመስረት በምክር ቤታቸው መወሰናቸውን አስታውቀዋል። ምክር ቤቶቹ ውሳኔያቸውን ለፌዴሬሽን ምክር ቤት ማንነት ቋሚ ኮሚቴ ማስገባታቸውንም ለአሜሪካ ድምጽ በስልክ ተናግረዋል። በዞኖቹ ከሚነገረው ውጭ ግን በፌዴራል መንግስትም ሆነ በፌዴሬሽን ምክር ቤት ስላደረጃጀቱ እስካሁን የተባለ ነገር አለመኖሩን የሐዋሳው ዘጋቢያችን ዮናታን ዘብዲዎስ የላከልን ዘገባ ያመለክታል። የዓለም የጤና ድርጅት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በድርጅቱ የአገሬው ተቀጣሪ በሆኑ የኢቦላ ወረርሽኝ እርዳታ ሰራተኞች ተፈጸሙ ስለተባሉ ወስባዊ ማዋከብና ሌሎችም ጥፋቶች የሚገልጸውን አዲስ ሪፖርት እንመረምራለን ሲል አስታወቀ። ሪፖርቱን ያወጡት ዘኒው ሂዩማኒቴሪያን ና ቶምሰን ሮይተርስ ፋውንዴሽን የተባሉ ድርጅቶች አንድ አመት የፈጀ ክትትል አድርገው ነው። ቃለ መጠይቅ የተደረገላቸውን የ51 ሴቶች ቃል የያዘው አዲስ ሪፖርት እንደ ኢዞፕ አቆጣጠር ከ2018 እስከ ዘንድሮ 2020 ባለው ጊዜ የዓለም የጤና ድርጅት ሰራተኞች ነን በሚሉ ወንዶች ጥቃትና ወከባ እንደደረሰባቸው መናገራቸውን አውስቷል። ድንበር የለሽ ሐኪሞች ዓለም አቀፍ የፍልሰተኞች ድርጅት ኦክስፋም የተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ የኮንጎ የጤና ሚኒስትር ሰራተኞች ፈጸሙ የተባሉትን አድራጎቶችም ሪፖርቱ ዘርዝሯል በሪፖርቱ አጠናቃሪዎች የተጠየቁት ሴቶች አብዛኞቹ እንዳሉት ብዙዎቹ ወንዶች ሴቶቹን መጠጥ እያጠጡ ስራ እናስቀጥርሻለን ወይም የተቀጠሩ ከሆነ ትባረርያለሽ በማለት አለዚያም በማግባባት በግዳዊ ወሲባዊ ተግባር ፈጽመውባቸዋል ሪፐብሊካኑ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና በመጪው ምርጫ የሚፎካከሯቸው ዲሞክራቱ የቀድሞ ምክትል ፕሬዝዳንት ጆ ባይደን ትላንት ማክሰኞ ማታ ያካሄዱት ክርክር በንትርክና ከስነ ስርዓት ውጪ በተበጠበጠ ሁኔታ አልፏል። ሁለቱ ተፎካካሪዎች ዘጠና ደቂቃ በወሰደው ክርክር አንዱ ሌላውን ለሚቀጥሉት አራት አመታት ሀገሪቱን ለመምራት ብቁ አይደለም ብለው መራጮችን ለማሳመን እርስ በርስ በመዘላለፍ ተነታርከዋል። ዩናይትድ ስቴትስ ውስጥ ሁለት መቶ አምስት ሺህ ሰዎች ን ሰዎችን የገደለው እና በሞቱት ሰዎች ቁጥር ከዓለም ቀዳሚው ያደረጋትን የኮቪድ-19 ወረርሽኝ የመጪው ምርጫ በተአማኒነት መከናወን እሰጥ አገባ ከተወራወሩባቸው ጉዳዮች መካከል ሲሆኑ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጯቸው ወግ አጥባቂዋ ዳኛ ኤሚ ኮኒ ባረት ጉዳይ፣ በሀገሪቱ የዘር ግንኙነት እንዲሁም በአካባቢ ጥበቃ ጉዳዮችም ተከራክረዋል። ፕሬዚዳንት ትራምፕ እንደ የዞፓ አቆጣጠር በ2016ና ለፕሬዝዳንትነት በተወዳደሩበት 2017 ለሁለቱም አመታት ለፌዴራሉ መንግስት የከፈሉት የገቢ ግብር 750 ዶላር ብቻ ነው የሚል ሪፖርት በቅርቡ ዘኒውዮርክ ታይምስ ጋዜጣ አውጥቷል። ፕሬዚዳንቱ ሐሰት ነው፣ ብዙ ሚሊዮን ዶላር ከፍ ያለው ብለው አስተባብለዋል። ጆ ባይደን ከአንድ አስተማሪ ያነሰ ግብር ነው የከፈልከው ሲሉ በክርክሩ ላይ ተናግረዋቸዋል። የትላንት ማታው ክርክር የፓርቲ ወገንተኝነት መስመር የለየት ትችት እየቀረበበት ሲሆን ዱላ ቀረሽ ቃላት የተወራወሩበት መሆኑ ግን እጅግ የሰላ ነቀፋ አስከትሏል። ህንድ ከአንድ ነጥብ ሶስት ቢሊየን ህዝባ ውስጥ ስድስት ነጥብ ሁለት ሚሊዮን በላይ የሚሆኑ የኮሮና ቫይረስ ተያዦች እንዳሉ አስታውቃለች። ይሁን እንጂ በሀገሪቱ የጤና ባለስልጣናት የተካሄደ አንድ አዲስ ጥናት እንደሚያመለክተው አሃዙ ከተጠቀሰው በአስር እጥፍ ሳይበልጥ አይቀርም። የህንድ የሕክምና ምርምር ተቋም ትላንት ባወጣው አዲስ ሪፖርት ከአስር አመት በላይ የሆኑ ሰዎች ተመርምረው ሰውነታቸው የቀደመ የኮሮና ቫይረስ ህመም ያዳበረው የቫይረሱ መከላከያ ተገኝቶባቸዋል። ክትትሉ በሀገሪቱ ዙሪያ ከነሐሴ አጋማሽ እስከ መስከረም አጋማሽ በነበረው ጊዜ ውስጥ 29 ሺህ ሰዎችን በመመርመር የተከናወነ መሆኑን አስታውቀዋል። አድማጮች ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሄደን ልመልሳችሁ። አሜሪካ ድምፅ፣ ዋሽንግተን ዲሲ። ወደ እናንተ የሚደርሰው ጋቢና ቪኦኤ ይቀጥላል። ስመኝሽ የቆየን ለዜናዎቹ አመሰግናለሁ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገር። በሊባኖስ ቤሩት የሚገኘው የኢትዮጵያ ቆንስላ በዚያ የሚገኙ ኢትዮጵያውያን ስደተኞችን መብት ለማስከበር ጥረት እያደረገ እንደሆነ አስታወቀ። ወደ ሀገራቸው መመለስ የሚፈልጉ ዜጎችን ለማገዝ የሚረዱ መላዎችን በተመለከተ ከሊባኖስ መንግስትና ከበጎ አድራጊዎች ጋር በትብብር እየሰራ እንደሆነም አስታውቋል። ቆንስል ጄኔራል ተመስገን ኡመር ለአሜሪካ ድምፅ እንደተናገሩት ከኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ የተጻፈውንና የኢትዮጵያውያን መብትና ደህንነት እንዲጠበቅ የሚጠይቀውን ደብዳቤም ለሀገሪቱ ፕሬዝዳንት አስረክበዋል። ከሀብታሙ ስዩም ጋር ቆይታ ያደረጉት ቆንስል ጄኔራሉ በአሁኑ ሰዓት ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያንን ለማገዝ እየተደረጉ ስላሉ ጥረቶች እንዲህ አስረድተዋል። የመጀመሪያው ባሉበት ቦታ ላይ ድጋፍ ሊያገኙ የሚገባቸው በጣም ቫልኔረብል የሚሆኑትን የመለየት እና መቀለያ መስጠት ነው። በዛው ላይ ደግሞ መሄድ ያለባቸው በራሳቸው መሄድ የሚችሉትን እንደገና በአንድ በኩል በራሳቸው ትራንስፖርት ከፍሎ መሄድ የማይችሉትን እንደዛው ቅድም እንዳልነው የመለየት ስራዎች ስንሰራ ነው የቆየ ነው። ባሚዲያዎች ኦልሬዲ እየሰማች ነገር ሊሆን ይችላል። ባለፈው ጊዜ ወደ የመጀመሪያው ላይ ወደ አራት ሰው ከዛ ቀጥሎ ወደ መቶ ሀያ ምናምን ገዚ ልጆች ወደ ሀገር ቤት እንዲሄዱ ተደርጓል። ይሄ እንግዲህ በየዞሩ እየተመዘገበ ያለ ነው አሁን ያለ ነው። ቅርብ ጊዜ መጨረሻ ላይ የወጡ ልጆች ስምንተኛ ዙር የሚባለው ላይ የተመዘገበው ናቸው። እንግዲህ አንደኛ ዙር፣ ሁለተኛ ዙር፣ ሦስተኛ ዙር፣ አራተኛ ዙር እያለ እያለ ስምንተኛ ዙር ጨርሰን አሁን ዘጠነኛ ዞን ከመደገብን ወደ አንድ ወር ተኩል እንደዛ በላይ ይሆናል። እያሰረት ምላቸው ነው ያለው ሶስት ብር ሶስት ሺ ምናምን ልጆች ናቸው የተመዘገቡት። ትልቁ ፈተና የሚሆነው ወደ ሀገራቸው ለመመለስ ኤግዚት ቪዛ ማግኘት አለባቸው። ያ ኤግዚት ቪዛ ፕሮሴስ በጣም አሳቺ እና በጣም ኮምፕሊኬቲቭ የሆነ ሲከር ነው ያላቸው የሀገሩ መንግስት ያለው አሰራር ወደ አገር ቤት መሄድ ይፈልጋሉ የሚሉትን ብዙ መዲበን ከውሰድን በኋላ እያንዳንዷን ልጅ መቼ ነው የገባችው? በማን አማካይነት ነው ወደ ሀገር የመጣችው? ስፖንሰራ ማን ነው? ክስ አለባት የለባትም? ፓስፖርቷ ፓስፖርት ቁጥሯ ምንድን ነው? እነዚህም ነገሮች ለእያንዳንዱ ሰው ለቅሞ የወስድና ክስ ያለባቸውን ክስ አለባቸው ይቆያሉ ይላሉ። ክስ የሌለባቸውን ደግሞ ሊሄዱ ይችላሉ ሰነድ አዘጋጅ ብለው ይጠጥናል። በዛ መሰረት እኛ የጉዞ ሰነድ አዘጋጅተን እንሰጣለን። ከዛ በኋላ እንደገና በጉዞ ሰነዱ ላይ እነሱ ኤግዚት ቪዛ ይመታሉ። አንዳንዶቹ አይ እንደገና ክች ተገኘባቸው ብሎ እንደገና አንዳንዶችም ይቅሉብናል። ፕሮሴሱ ይሄ ነው። በጣም ተችን ብዬ ያልኩት ፕሮሴስ ይሄ ነው። ከዚህ በፊት ቅጣት ካልከፈ በቆዩበት ጊዜ ቅጣት ካልከፈሉ መሄድ አይችሉም ነበረ። የኢኮኖሚ ሱ ስላለምላቸውም ይሆናል ለረዥም ስንጠይቃቸው የነበረውም የቅጣት ፔናልቲ ምናምን ይባላል ያንን ፔናልቲ አንስተውልናል። በዚያ ተቀጥረው የሚሰሩ አንዳንድ ኢትዮጵያን ከሚያቀርቡት ቅሬታ መካከል አንዱ ቀጣሪዎቻቸው የሰሩበትን ደሞዝ ሊሰጧቸው ፈቃደኛ አይደሉም። በተለይ አሁን በሊባኖስ ውስጥ ባለው የመጣኔ ሀብት ውጥንቅጥ ምክንያት መክፈል ያልቻሉ ቀጣሪዎች ገንዘባቸው ሊሰጧቸው ስላልቻሉ ቲኬትን መግዛት የሚችሉበት አቅም የላቸውም። ከዚያ በተረፈ ደግሞ አንዳንዶቹ የፈጠራ ክሶች ስለምንከሰስ ያ እየተጠቀሰ ከዛ ሀገር እንዳንወጣም እየሆን ነው የሚል ቅሬታ ያቀርባሉ። መሰል ጉዳዮችን ለመቅረፍ ከሊባኖስ መንግስት ጋር የምታደርጉት ግንኙነትና የምታደርጉት ጥረት ምን ይመስላል? ማሳረቂያ ወይም ዲስፒት የሌቨር ዲስፒት ሲነሳ እንደ ማሳረቂያ የሚሰራ ስላለ ከሱ በፊት ግን አንድ ልነገር የሚፈልገው ቅድም ህጋዊ የሆኑ በአሰሪ ቤት የሚሰሩ አሉ። ራሳቸው አሰሪ ቤት በመጡበት በሀገሩ ህግ መሰረት በአሰሪ ቤት የሚሰሩ አሉ። ከአሰሪ ቤት ጠፍተው ውጭ የሚሰሩ አሉ። ከአሰሪ ቤት ጠፍተው ውጭ የሚሰሩት ደግሞ ተከላከልኩ ብለው እኛ ጋር ሊመክለ የሚችልበት ድል እነሱ ያቆታል። ምክንያቱም ማንም በዚህ ሊከራከርላቸው የሚችልበት ሁኔታ ስለሌለ ወደ ሀገር ቤት ዜጎቻችን ተመልሰዋል። ባለፈው ዙር ላይ ለሚመለሱት ወደ መቶ ሀምሳ ወደ ስድስት መቶ ስሳ ሙሉ በሙሉ ኢትዮጵያውያን ኔትወርኮች እና የተለያዩ አደረጃጀቶች አስተዋጽኦ አድርገው ነው። ይህን እንዲያደርጉልን እንደገና የተቸገሩ ልጆች አሉ። ይህም ትኬት የሚታገኘ ከሆነ አንድ ግልን ብለን በየቦታው ላይ እንትን ብለን እንዲሁም በአብዛኛው አሜሪካ እና ካናዳ ተቀማጭ የሆኑ ኢትዮጵያውያን ናቸው። ይህን ሞቢላይዝ በማድረግ ይረዱ። እኛ ለእኛ የሚባለው ቡድን አለ። ዋሽንግተን ዲሲ ዙሪያ ላይ ያለው የኢትዮጵያ ኦርቶዶክስ ሴች ስር ያለ እዛ እዛ ቅርንጫፍ ስር ያለ በጎ አድራጎት ግሎባል አሊያንስ በሸንስተሪም በምንም እነዚህ እያደጉ ናቸው እና እነዚህ ጋር አውትሪች ማድረጉ ሁኔታ ጠቀሜታ ለምን ሲሆኑም ባላጥነቱ ከመወጣ አንፃር ህብረተሰቡን መብዙ ከመንሰ አንፃር በኮሚኒኬሽን በህብረተሰቡና በእኛ መካከል ላይ የሚኖረውን ግንኙነት የተሳለፈ እንዲሆን ሊያደርግ ይችላል። ግን ይህ ስሚል ያው ጉዳዩን ሙሉ እኛ ወስነን እኛ የምንጨርሰው ስለ አይደለ፣ ሌላኛው ሆስት አገር የሚወስናቸው ነገሮች እና እሱ የተረጋቸው አሰራሮች በራሳቸው እንቅፋት የሆኑበት ሁኔታ አለ ዞሮ ዞሮ ግን

እንዲያቀርቡ ያውቁ ፕሬዚዳንቱ በባድ አቻቸው ሊቃው ይህንን አስረክበናል። አይ በመንግስትም በኩል የሚደረገው ነገር በዛ ይደረጋል። ሌሎች ነገሮች ዜጎች ለምሳሌ የሚረዳቸው ማይኖር ከሆነ ከሌሎችም ቦታዎች የማነገን ከሆነ ተመልሰን ወደ ዋና ሰልታችን እነዚህ ዜጎች ሊረዳቸውና በራሳቸውም መመለስ የማችሉበት ሁኔታዎችን ለይደን ከነዚህ ዝርዝራቸው ለዋና መስሪያ ቤት ሊቀን አንድ ድረስ የምናደርግበት ሁኔታ ነው ያለው ብዬ። ሚድ ሀብታሙ ስዩምንና እንግዳውን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪይን ነው። ከኛ ጋር ስለሆናችሁ እናመሰግናለን። የዘንድሮ የኢሬቻ በዓል ኮቪድ-19ንና የወቅቱን የጸጥታ ሁኔታ መሰረት ባደረገ መልኩ እንደሚከበር የኦሮሞ አባ ገዳዎች ህብረት አስታወቁ። የኦሮሞ ወጣት የኢሬቻ በዓልን በአባ ገዳዎች ህብረት በተቀመጠው አቅጣጫ መሰረት እንዲያከብርም አባገዳዎቹ አሳስበዋል። የኦሮሞ የአባ ገዳዎች ህብረት በሆራ ፊንፊኔና ሆራ አርሴዴ የእሬቻ ክብረ በዓል አከባበር ዙሪያ መግለጫ ሰጥቷል። ፀሐይ ዳምጠው ተጨማሪ አላት። የኦሮሞ አባ ገዳዎች ህብረት በመግለጫቸው እንዳስታወቁት የዘንድሮውን የእሬቻ በዓል በሁለት ምክንያት በአንድ ላይ ተሰባስቦ ማክበር አይቻልም። አባገዳ ጎበነ ሆላ የቱ ለማ አባገዳና የአባገዳዎች ህብረት ዋና ጸሐፊ ናቸው። የሆረ ፍንፍኔና ሆራ አርሰዲ የእሬቻ ክብረ በዓል በውስን ሰው እንዲከበር የተወሰነበትን ምክንያት ያብራራሉ። በፍንፍኔ ዙሪያ ያሉትና ከፍንፍኔ ርቆ ያሉት የእሬሳ የምስጋና ታዳሚዎች እንደውም አልፎ ከውጭ የሚመጡት ከብሔርና ብሔረሰቦች የሚመጡት የኦሮሞ አጋር የሆኑት እንደባለፈው እሬሳን በሆረ ፍንፍኔ ላይ የተጀመረ ከአንድ ሚት ዓመት ታኩል በላይ ፈጅቶ በፍንፍኔ ላይ የሚከበረው ገና አንድ አመቱን አስቆጠረ እንደዛ ልናከብር ብዙ ችግሮች ያጋጥሙናል አንደኛ ኮቪድ 19 በሽታው አለምን ያስጨነቀ ያለው በሽታው የኦሮሞ ህዝብ እንደዛው ለምስጋና እየጨፈረ እየዘፈነ እየተቃቀፈ ከብሔርና ብሔረሰቦች ጋር ወጣቶች ከወጣቶች አዛውንት ከአዛውንት መካከለኛ እድሜ ያለው እንደዛ ምስጋናውን ለማቅረብ ሲመጡ ይሄ በሽታ ለማስተላለፍ አመቺ ሁኔታ ስለሚፈጥር እንደዛ አይሆኑም። ሁለተኛ ደግሞ በአገሪቷ ላይ ያለው የሰላም ሁኔታ ያሳስበናል። የደህንነቱ ጉዳይ ያሳስባል። ይሄንን ይሄንን በማስመልከት እሬቻ በዓልን እዛው እሬቻ ሲናከብረው ከቤት ጀምሮ እስከ አሬሪ በሎ የሚመጣው ነበረ። እንደዛ ልናደርግ አንችልም። በመሆኑም ህብረተሰቡም እራሱንና ቤተሰቡን ከኮቪድ-19 በመጠበቅ በአባገዳዎች ህብረት በተቀመጠው አቅጣጫ መሰረት በዓሉን እንዲያከብር አባገዳዎች አሳስበዋል። የበዓሉ ተሳታፊዎች በህክምና ባለሙያዎች የሚተላለፉ ምልክቶችን ተግባራዊ በማድረግ በዓሉን እንዲያከብሩም ነው አባገዳ ጎበንሆ ላይ የጠየቁት። አልፎ ተርፎ ደግሞ የመጡት በወረፍንፍኔና በወረ አርሰዴ ላይ ጥንቃቄ በተሞላ ህክምና ባላቡ በሚሰጠው መመሪያ በማታገዝ ማስክ፣ አልኮል በመያዝ ርቀታችን ጠብቀን እንድናከብር ዛሬ ህይወታችን ካለ ለነገ ለቤተሰቦቻችን ደግሞ ይህንን በሽታ እና ደህንነቱን ጉዳይ በማሳሰብ እንድናከብር። ይሄን ነው ኦሮሞ አባጋዳዎች ህብረት ይሄንን በመገናዘብ እንድናከብር ያደርገናል። እንዲሁም የእሬቻ በዓል የሰላም የፍቅርና የምስጋና በዓል ነው ያሉት አባገዳዎቹ መላው የኦሮሞ ወጣት በዓሉን ከፖለቲካ በጸዳ መንገድ እንዲያከብር ጥሪ አስተላልፏል። እሬሳ ለኦሮሞ እንደተፈጠረ አብሮ የተፈጠረ ነው። ምስጋና የሚያቀርብበት አብሮ የተፈጠረ ነው። እሬሳ ፖለቲካ ደግሞ በተወሰነ አመት አንድ ፖለቲካ ዛሬ ይሾማል በህዝብ ያቺን አመት ከጨረሰ ጥሩ ከሰራ ይሰራል ጥሩ ካልሰራ ሌላ ፖለቲካ ፓርቲ ይተካል። እሬሳ ደግሞ ከትውልድ ወደ ትውልድ ቀጣይነት አለው። ስለሆነ ወደ ፖለቲካ ባናስጠጋው ጥሩ ነው። የፖለቲካ አራማጅ ባናረገው ጥሩ ነው። በሂላችን ወጋችንን የኦሮሞ ህዝብ ደግሞ እሬሳን እንደሚወድ አቃል። ለእሬሳ ቅድማ ህይወቱን እንደሚሰጥ አቃል። ስለዚህ ያሉትም የገቡትም የቀሩትም ለቀጣዩ አመት ተስፋ በማድረግ ከዚች ችግር እንድንወጣ ሁላችንም ተረባርቤን ሁላችንም ለሰላም ዘብ በመቆም ሬሰውንም ባለንበት ጥንቃቄ አድርገን እንድናከብር መልእክት ያስተላልፋል። መደጋገፍ ባህሉ የሆነው ወጣቱም እንደተለመደ ሁሉ በዓሉን አቅም ደካማዎችን በመርዳትና በማገዝ እንዲያሳልፍም አባቶች አሳስበዋል። በበዓሉ ላይ መሳተፍ ያልቻሉ ሰዎች ደግሞ በየቤታቸውና አካባቢያቸው ስርአቱን ተከትለው ፈጣሪ እንዲያመሰግኑ ጥሪ ቀርበዋል። በኦሮሞ ህዝብ ዘንድ ትልቅ ስፍራ ያለው የእሬቻ በዓል በመጪው ቅዳሜና ይሁድ ይከበራል። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ። ጸሐይን ለዘገባው እናመሰግናለን። የሀረማያ ሐይቅ ከ16 ዓመታት በኋላ ወደ ቦታው ተመልሷል። በዋናነት ዘንድሮ በመላ ሀገሪቱ ከጣለውን ከመጠን ያለፈ ዝናብ ጋር በተያያዘና በሌሎችም ደጋፊ ምክንያቶች የተመለሰው ሀይቅ ድጋሚ እንዳይጠፋ ምን መደረግ አለበት የሚለው ጉዳይ ምሁራንና የሀረማያ ከተማ ነዋሪዎችን የሚያስጨንቅ ሆኗል። አዲስ ቸኮል በዚህ ዙሪያ ዘገባለሁ። አቶ ማፉዛል ይባላሉ ተወልደው ያደጉት በሀረማያ ከተማ ነው። ቀድሞ ህይወታቸው ከአረማያ ሀይቅ ጋር በእጅጉ የተቆዳኘ ነበር። ከአስር በላይ ጀልባዎችም ነበሯቸው። ከ16 ዓመት በኋላ የአረማያ ሀይቅ መመለሱ ደስታና ተስፋን አጎናጽፏቸዋል። የሀይቁን ፍቅር የሚያውቀው በተለይ ከኛ የባሰ ያለም አይመስለኝም፣ እና ብዙ ትዝታ አለን፣ እና በዚህ ሀይቅም ብዙ ተጠቃሚም ነን። በመጥፋቱ በጣም ተከፍተን ነበረ። አሁን እንደገና በመመለሱ ደግሞ በጣም ደስ ብሎናል። ያው ስናመርትበት፣ ስንኖሩበት ብዙ በዚሁ ነው እኛ ያደግነውም ቤተሰብም ያሳደግ ነው፣ በዚሁ ነው በዚሁ ነው። አሁኑም በቃ ኑሮችንን ያሳለፍ ነው። ሀይቁ አቅራቢያ የነበረው መናፈሻ ለአረመያ ብቻ ሳይሆን ለድሬዳዋና ሀረር ከተማ ሙሽሮች እንዲሁም የእረፍት ቀን ተዝናኞች ተመራጭ ቦታ ነበር። በአሳ ልማትም ሀይቁ ጥሩ ስም ነበረው። አቶ ይብሳብ ድራማ እና ጓደኞቹ ቀድሞ አሳ ማንም የከተማ ነዋሪ በነጻ የመገበው የነበረ ምግብ እንደነበረ ያስታውሳሉ። ዛን ጊዜ በጣም ብዙ አሳ ይረባ ነበር። ኪሎ አምስት ብር እና ስድስት ብር ነው እኮ እንዳውም፣ እዚ አይሸጥም። እንደዚህ ነው ምንበላው፣ እንጂ ከዛ በኋላ ነው ሰላሳ ብር ስልሳ ብር እየሆነ ሄደ። ከስልሳ ብር በላይ ከዛ በኋላ ጠፋ ዋ በቃ ሜዳ ሆነ። የአረማ ሀይቅ ለዋናና ለሽርሽር የነበረው ጠቀሜታም ከ1996 በፊት በከተማ የኖረ የነበሩ የከተማ ነዋሪዎችና የአረማ ዩኒቨርሲቲ የቀድሞ ተማሪዎች የሚናገሩት ነው። ሀይቁ ከዚህ በፊትም በአነስተኛ መጠን ቢሆንም ለተወሰኑ ወራት ተመልሶ የሚያውቅ ሲሆን፣ ዘንድሮ ግን ቀድሞ ከነበረው ስፋት ጋር በሚቀራረብ ደረጃ መመለሱ ብዙዎች ሀይቁ ዳግም ላይ ጠፋ ይችላል ብለው ተስፋ እንዲያደርጉ አስችሏቸዋል። አልፎ አልፎ በክረምት ሀይቁ የተወሰኑ ውሃ ያቆር እንደነበር የሚናገሩት የአረማ ዩኒቨርሲቲ ውሃ ጥናት ባለሙያ የሆኑት ዶክተር ተሾመ ስዩም ዘንድሮ ግን በመላ ሀገሪቱ ከጣለው ከመጠን ያለፈ ዝናብ ጋር በተያያዘ የአረማ ሀይቅም ከቀድሞ ይዞታው ጋር በሚቀራረብ ደረጃ እንዲመለስ አስችሎታል ይላሉ። ዶክተር አድማሱ ቦጋለ የዩኒቨርስቲ ማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወካዩም በዚህ ይስማማሉ። በተጨማሪም ግን ለስምንት አመታት በሀይቁ ዙሪያ የተፋሰስ ልማት ስራ ሲሰራ መቆየቱ የራስ አስተዋጽኦ አለው ይላሉ። ከዚህ ባሻገር ከሀይቁ ከርሰ ምድር ወደ የሚያስተዳደር ቢራ ይወሰድ የነበረ ውሃ መቋረጡም የራሱ አስተዋጽኦ አለው ብለው የሚያምኑ የአረማያ ከተማ ነዋሪዎች በርካታ ናቸው። ሀይቁ ከጠፋበት ከ1996 ዓ ም በኋላ የተወለዱ 16 ዓመት ያልሞላቸው የአረማያ ከተማ ታዳጊዎች ታላላቆቻቸው ሲነግሯቸው የኖሩትን አሳ እርባታውንም፣ ዋናውንም፣ የጀልባ ሽርሽሩንም ሁሉንም አሁን ለማድረግ እየሞከሩ ናቸው። ዘወትር በሐይቁ ዙሪያ በርካታ ታዳጊዎች ይታያሉ። ከልጅ እስከ አዋቂ ቪኦኤ ያናገራቸው የአርማ ከተማ ነዋሪዎች ሙሉ በሙሉ በሐይቁ መመለስ እጅግ ደስተኞች ናቸው። ነገር ግን ደስታችን ዘላቂነት አይኖረው ይሆን? ሐይቁ ውስጥ ተመልሶ ይጠፋ ይሆን? የሚለው ስጋት ሁሉም በለወሳስ የሚያንጸባርቀው ነው። ለዚህ ሁሉም የየራሱ ምክረ ሀሳብ ያንጸባርቃል። አቶ ማፉዝ አሊ ቀዳሚ ትኩረት መሆን ያለበት ወደ ሀይቁ የሚገባው ቆሻሻ መከላከል ላይ ነው ይላሉ። ውሃውን እንዳይበከል እንደገና ደለል ገብቶ እንደ በፊቱ ይህን ውሃ ሳይሸፍነው መሬቱን ሳይሞላው የሚያስፈልገውን ትብብር አድርጎ መጠበቅ አለበት ይላሉ። እና በእነሱ ጎን እኛም በመንግስትና በዩኒቨርሲቲም ጎን የአካባቢ ህብረተሰቦች በጠቅላላ እነሱ መተባበር አለብን ማለት ነው። በተለይ በተለይ በጣም አስከፊ አስቀያሚ የሆነ ቆሻሻ አለ እዛ አካባቢ የኔ ቤት ጎን እሱን እሱን ቢያስቡበትና ለቆሻሻ ቦታ ቢያደርጉለት በጣም ተመራጭ ነው። ቀላል ቆሻሻ አልገባበትም አሁንም መንግስት ይህን ችላ ብሎ ማለፍ የለበትም። በተለይ ውሃን የቀዳ አምስት ሺህ ቅጣት ምናምን የሚሉት ነገር እሱን ከሚያወሩት የአንቁሻሻ ቢያስወግደው ጥሩ ነበረ መንግስታው። የሐረማያ ከተማ አስተዳደርም ህብረተሰቡን ያሳተፈ የጽዳት ዘመቻ ከሳምንት በፊት አካሂዶ ነበር። በሐረማያ ዩኒቨርሲቲ የሃይድሮሊክስና ውሃ ሀብት ልማት ረዳት ፕሮፌሰር የሆኑት ዶክተር ተሾመ ስዩም ግን በርከት ያሉ ስራዎች በቅንጅት መሰራት አለበት ባይ ናቸው። መጀመሪያው ስራ ምንድነው መሆን ያለበት የውሃ አጠቃቀም አሁን ይሄ ሀይቅ በባለቤትነት የዚህ ነው የሚባል የለው። የውሃ አጠቃቀም አስተዳደር የሚባል አለ። የውሃ አጠቃቀም አስተዳደር ማለት የሚያስተዳድረው ይህንን ሀይቅ ነው። በሚያስተዳድርበት ጊዜ ምንድን ነው የሚያደርገው? በአመቱ ውስጥ ወደ ሀይቁ የሚገባ የገጸ ምድር ውሃ ይታወቃል። ምን ያህል እንደሆነ ስለሚታወቅ አጠቃቀሙም ላይ ደግሞ ህብረተሰቡ ለምሳሌ ለመስኖ ሲጠቀሙ ለመጠጥ ውሃ ከጉድጓድ ወጥቶ እስከ ሐረር ነው የሚሄደው፣ ይሄ ውሃ። ስለዚህ ይሄ በሚደረግበት ጊዜ የሚገባውና የሚወጣውን ውሃ የሚቆጣጠር ክፍል ወሳኝነት አለው። ሁለተኛ የውሃ ህግ የሚባል አለ። ያ ህግ እንዴት ነው የሚወጣው? ህብረተሰቡን ተጠቃሚውን ባሳተፈ ህጉ ሲመሰረት ምንድን ነው ህዝቡ ራሱ አምኖ ተቀብሎ፣ ይህ ሀይቅ የኔ ነው በባለቤትነት ለአስተዳደረው ይገባኛል። ስለዚህ ይህን ውሃ ያለ አግባብ የተጠቀመ ሰው ምን መቀጣት አለበት፣ ምን መደረግ አለበት፣ የሚለውን ነገር ሊዋቀር ይገባል። ዶክተር ተሾመ የሀይቁን ተፋሰስ መንከባከብ አስፈላጊ ነው ይላሉ። በተጨማሪም ሀይቁ ባለቤት እንዲኖረው ማድረግ ያስፈልጋል ይላሉ ዶክተር ተሾመ። ይህም ህጋዊ እውቅና ያለውና ግለሰቦች እንደፈለጉ የሚያገቡበት የራሱ ድንበር እንዲኖረው ያስችላል ነው የሚሉት። ከዚህ ባሻገር እስከ ስድስት ሜትር ጥልቀት አለው የሚሉትን ሀይቁ ላይ የተኛው እንደሌል ቀስ በቀስ ማንሳት ያስፈልጋል ይላሉ ዶክተር ተሾመ። የዩኒቨርሲቲው ምክትል ፕሬዚዳንት ተወካይ ዶክተር አድማሱ ቦጋለና የውሃ ሀብት ጥናት ባለሙያው ዶክተር ተሾመ ስዩም በጋራ የሚመክሩት የሀይቁ ተፋሰስ ልማት ላይ ትኩረት ሰጠው አስፈላጊ እንደሆነ ነው። የሀይቁ ተፋሰስ ሰባ አንድ በመቶ የሚሆነው ወጣ ገባ መሬት ላይ ያለና ለአፈር መሸርሸር የተጋለጠ በመሆኑ የተፋሰሱ ስራ ትኩረት ሊሰጠ ይገባል በሚል ላለፉት ስምንት ዓመታት የተፋሰስ ልማት ላይ ዩኒቨርሲቲው እየሰራበት እንደሆነ ነው የሚናገሩት ዶክተር አድማስ ሞጋለ። የተፋሰስ ልማት ተብሎ ራሱን የቻለ ፕሮጀክት ቀርጾ ዩኒቨርሲቲው በጀት መድቦ ያው ለተከታታይ ከአስር አመት በላይ ነው እንግዲህ እየተካሄደ ያለው አሁን ደግሞ እንደዚህ አይነት ነገር እየሰራ ያለኸው ነገር በተግባር ስታየው ደግሞ ይበልጥ ደስ ስለሚለን ስለሚለው ማህበረሰቡም ይበልጥ ተጠናክረን እንደምንሰራ ነው። ሰሞኑን በሱ ላይ ነው እየተሰራ ያለው። ይሄንን ካረጋገጥን ወደሚቀጥለው የምንሄደው ማህበረሰቡን የማህበረሰቡ ግንዛቤ በመጨመር አንተ ያልካቸው ነገሮች ናቸው። ማህበረሰቡ የማህበራዊና ኢኮኖሚያዊ ጠቀም እንዳለው በማሳየትም በዛ ላይ እንዲጠቀምም አሳ፣ ትራንስፖርቱም የመሳሰሉትንም ይበልጥ በአካባቢው ተወዳጅና የተለመደ ስራ እንዲሆንም ዩኒቨርሲቲው ለዚህ ሙሉ አቅሙም አለው፣ ባለሙያዎችም አሉት፣ ስራውንም ማከናወን ይችላል። ዶክተር አድማሱ ንግግራቸውን የቋጩት የዛሬ ስድስት ዓመት በሐይቁ ዙሪያ ዳግም ውይይት ለማድረግ ያብቃ በማለት ነበር። በእርሳቸው እምነት የሀረማያ ዩኒቨርሲቲ ባስቀመጣቸው ምክረ ሐሳቦች መሰረት ከተሰራ ሐይቁ ተመልሶ አይጠፋም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ It's been a long day without you, my friend. Standing right here talking to you about another path. I know we love to hit the road and laugh, but I something told me, me that, that it wouldn't last. I had to switch up, up switch look at things, down, so can see, can see the, the bigger picture. picture. Those oh, were the days, our forever nowadays. pays. Now I see you in a better place. See you in a better place. A small turn to a friendship and friendship to a bond, and that bond will never be broken, and love will never get lost. And when we that line will never be crossed. established on our own, and that line And to be drawn, and that line is what we need. So remember we'll me when I'm. አድማጮቻችን ከጋቢና ቪ ጋር ስለነበራችሁ እያመሰገንን ዝግጅታችንን እዚህ ላይ ፈጽመናል። ኤደን ገረመው በመስተንግዶ፣ ትዝታ በላቸው በአርቶቱ ስመኝሽ የቆየ በዜናዎቹ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት እስከምንገናኝ ድረስ ደህና እደሩ።